የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ዛሬ ለመገናኛ ብዙሀን በሰጡት ጋዜጣዊ መግለጫ እንዳረጋገጡት ባለፉት ሁለት ቀናት ብቻ በሆሮ ጉድሩ ወለጋና በምዕራብ ወለጋ እንዲሁም በምስራቅ ወለጋ አንዳንድ አካባቢዎች ንጹሐን ላይ ያነጣጠረ ጥቃት በታጣቂዎች ተፈጽመዋል። በተለይም በሆሮ ጉድሩ ወለጋ አሙሩ ወረዳ እና ምዕራብ ወለጋ ነጆ ወረዳ የተፈጸሙ ጥቃቶች ዘር መሰረት ያደረጉ የጅምላ ጥቃት ናቸው ብለዋል። ጉዳት የደረሰባቸው ከሰሞኑ በጣም በተለየ ሁኔታ የሚገለጸው በሆሮ ጉድሩ ወለጋ አካባቢ አሙሩ ወረዳ፣ በምስራቅ ወለጋም በአንድ ሁለት ወረዳዎች ዘርን መሰረት ያደረገ እርምጃ አሰቃቂ ግድያን የክልሉ መንግስት እያወገዘ ማውገዝ ብቻም ሳይሆን ጉዳት የደረሰባቸው ቦታ በመድረስ እነዚህን ኃይሎች ሲያስተባብሩ ሲመሩ የነበሩት ሁለት ሰዎች ላይ እርምጃ ተወስዷል። በዛው አካባቢ ማለት ነው። ቀጥታ ግንኙነት አላቸው ተብሎ የተጠረጠሩ ሰባት የሚሆኑ ለህግ እንዲቀርቡ ተደርጓል። የተጠረጠሩት አምስት የወረዳ አመራሮችና ሁለት የቀበሌ አመራሮችም ጉዳዩ በተፈጠረበት ቦታ ላይ እጃቸው አለበት ተብሎ የተጠረጠሩ እርምጃ ተወስዶባቸዋል። አስራ ሶስት የሚሆኑ ሰዎች ናቸው በአንድ ቦታ በአሙሩ ወረዳ የተገደሉት። ይሄ ግድያ ዘሪን መሰረት አድርጎ ልዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው እርምጃው የተወሰደው። ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ ስድስት የሚሆኑ ያው የቀበለው የዛው አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉት። አጥፊዎቹን ማንነት ለብሔር መስጠት የጥፋት መንገዱን እንደማደላደል ማደላደል ይቆጠራል ያሉት አቶ ጌታቸው ባልቻ፣ ዜጎች በተረጋጋ ሁኔታ በሰላም ወጥቶ እንዲገቡ የጠራ መረጃን በማስተላለፍ ረገድ ሁሉም ይተባበር ነው ያሉት። ጁንታው አሰልጥኖ የላካቸው የነሱ ጉዳይ አስፈጻሚ ሆነው የሚሰሩ የኦኔክሽን እና የነሱ ተላላኪ የሆኑት እነሱም ራሳቸውን የብሔር አድርጎ ለመሳል ይሞክራሉ። ሌላውም ኃይል እነሱን የብሔር አድርጎ ስሏቸው ቦታ ሰጥቷቸው ገዳው እውቅና እንዲያገኝ ማድረግ የኦሮሞ ህዝብንም የኦሮሚያ መንግስትንም አይወክልም አገራችንንም ኢትዮጵያን አይጠቅም። ከጉልሶ የጅምላ ጥቃት ወዲህ በክልሉ ህግን ለማስከበር ተወስዷል ባሉት እርምጃም በርካታ ታጣቂዎች በቁጥጥር ስር ለማዋል መቻሉን ኃላፊው በመግለጫቸው ጠቁመዋል። የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። እርምጃው በአይነት ሲለይ 385ቱ የተደመሰሱ ናቸው። 227 የተማረኩ በውጊያ ላይ የተማረኩ መቶ ሰባ የሚሆኑ በህዝብ ውስጥ ሲንቀሳቀሱ በህዝብ ጥቆማ የተያዙና ለህግ የቀረቡ ናቸው ማለት ነው። ይህንን የሚያሰማሩ፣ የሚያስተባብሩ፣ የሚመሩ ወደ 2900 የሚሆኑ እርምጃ ተወስዶባቸዋል ወደ ህግ እንዲቀርቡና ተጠያቂ እንዲሆኑ ታጣቂዎቹ በዚህ ወቅት ይዘው ሲንቀሳቀሱ የነበሩ መሳሪያዎች በቁጥጥር ስር መዋላቸውም እንዲሁ ተበራርተዋል። 52 ክላሽንኮቭ፣ 65 የተለያዩ ኋላቀር መሳሪያዎች፣ 20 የሚሆኑ የተለያዩ ሽጉጦች፣ 12 ቦምቦች፣ 1634 ጥይቶችና ሁለት የራዲዮ መገናኛ፣ አንድ የጦር ሜዳ መነጽር በዚህ ውጊያ ወቅት በቁጥጥር ስር ሊውል ችሏል ማለት ነው። በኦፕሬሽን አሳቻ በሆኑ ቦታዎች ላይ ፍተሻ የማድረግና በግለሰብ ደረጃ ሊያዙ የማይገቡ የቡድን መሳሪያዎች ጭምር የተያዙበት ሁኔታ ነው ያለው። በዚህ ሂደት ብሬን 11 ተይዟል፣ ቦምቦች 11፣ ተቀጣጣይ ፈንጂዎች ስድስት የሚሆኑ ተይዟል ማለት ነው። የክልሉ መንግስት የአስተዳደርና ጸጥታ አካላቱን አስተባብሮ ለክልሉ ሰላምና ጸጥታ እየሰራ መሆኑን ያመለከተው መግለጫው ኃላፊነታቸውን አልተወጡም በተባሉ 808 የመንግስት ኃላፊዎች ላይም ለህግ የማቅረብ እርምጃ ተወስዷል ነው የተባለው። በዚህ ሂደት ላይ የክልሉ ጸጥታ ኃይሎች ለህግ የበላይነት መከበር የተሰዉበት ህይወታቸውን የገበሩ አካላቸው የጎደለ የክልሉ አመራር ቁጥር ቀላል አይደለም። በዚህ ጉዳይ ላይ ያለመቅማማት የክልሉ የጸጥታ ኃይሎች የክልሉ የፖለቲካ አመራር የክልሉ አስተዳደር በአጠቃላይ በተደራጀና በተቀናጀ ሁኔታ እንዲሰራ አቅጣጫ ተሰጥቷቸዋል። ከዛ ውጭ ባልተንቀሳቀሱ የክልሉ የጸጥታ ኃይሎችም ጭምር የአስተዳደር አካላትና የፖለቲካ ኃላፊዎችም ሳይቀሩ ወደ 808 የሚሆኑ ላይ እርምጃ ተወስዷል የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ የቀድሞ የትግራይ ክልል አስተዳዳሪ ህወሀት በክልሉ ጥፋቱን የሚያደርሱትን ስመራ ነበርም ነው ያሉት ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ አዲስ አበባ